ከትላንት ወዲያ የመከላከያ ሚኒስቴር የሆኑት አቶ ስራጅ ፈጌሳ ለጋዜጠኞች በሰጡት ጋዜጣዊ መግለጫ የአስቸኳይ ጊዜ አዋጁ ከታወጀ አንድ ወር በኋላ የተወሰኑት አንቀጾች ለመከለስ መገደዳቸውን ተናግረዋል። በዚህ ክለሳ አራት ክፍሎችና ዘጠኝ አንቀጾች የያዘ የአስቸኳይ ጊዜ እርምጃ አፈጻጸም መመሪያ ቁጥር ሁለት የተሰኘው ማውጣት እንደተቻለም አብራርተዋል። የዚህ መመሪያ ቁጥር ሁለት ክፍል አንድ ቀደም ብሎ የወጣው መመሪያ ቁጥር አንድ ውስጥ ያሉት የትርጓሜ ችግሮችን የሚፈታ ሲሆን ክፍል ሁለት ደግሞ ያልተፈቀዱ የህግ አስከባሪ አልባሳትን ይዞ መገኘት፣ ቤት ውስጥ ማስቀመጥ፣ አሳልፎ መስጠትና መሸጥ ያስቀጣል የሚለው እንዲነሳ ተደርጓል ሲሉ አቶ ሲራጅ ተናግረዋል። በመመሪያ ቁጥር አንድ አንቀጽ 18 ላይ የተደነገገው በአገሪቱ የሚኖሩ ዲፕሎማቶች ያለ ፍቃድ ከአዲስ አበባ ውጭ ከ40 ኪሎ ሜትር በላይ ርቀት እንዳይጓዙ የተባለው ድንጋጌ መነሳቱንም ተናግረዋል። ለዚህም እንደ ምክንያት የሰጡት አሁን በደረስንበት ደረጃ ላይ በተለይም ደግሞ ባለፈው አንድ ወር ጊዜ ውስጥ ኮማንድ ፖስቱ ከህብረተሰቡ ጋር በመቀናጀት በተሰሩ ስራዎች በሀገራችን ውስጥ ያለው የሰላም ሁኔታ ላይ እጅግ የተረጋጋ የሆነበትና የዛም ይሄ ድንጋጌ ሲታወጅ ከነበረበት ወቅትና አሁን ካለበት ሁኔታ በምናይበት ጊዜ ከፍተኛ የሆነ የሰላም የመረጋጋት ለውጥ የሚታይበት ሆኖ ነው የተገኘው። ከዚህ በተጨማሪም በርካታ ቱሪስቶች በሀገራችን በየትኛውም አካባቢ በነጻነት ተንቀሳቅሰው ያለምንም ችግር ስራቸውን እያከናወኑ ነ ያሉት በርካታ የውጭ ሀገር ዜጎቹም በተለያዩ ስራ የተሰማሩ እንደዚሁም ስራቸውን በነፃነት እያከናወኑ ነው ያለው። መጀመሪያ በታወጀው መመሪያ ላይ የዲፕሎማቲክ ማህበረሰቡን ዝውውር የሚገድብ በመሆኑ የዲፕሎማቲክ ማህበረሰቡን አስቆጥቶ እንደነበር ይታወሳል። በኢትዮጵያ የሚገኘው የዩናይትድ ስቴትስ ኤምበሲ አዋጁ ላይ ዲፕሎማቶች ያለ ፍቃድ ከ40 ኪሎ ሜትር መውጣት አይችሉም ተብሎ የተደነገገው ኤምባሲው ለዜጎቹ የሚገባውን አገልግሎቶች እንዳይሰጥ በክፉ ይጎዳዋል ሲል ባወጣው መግለጫ አስታውቀዋል። ኢትዮጵያ የሚገኘው የአሜሪካ ኤምበሲ የቀድሞ አምባሳደር የነበሩት ዴቪድ ሺን ይህ ገዳ ለመነሳቱ ምክንያት ነው ያሉት ለዶችቤሌ አብራርተዋል። ዋናው ነጥብ መንግስት ይህን እርምጃ ለመውሰድ ያስገደደው የዲፕሎማቶችን ደህንነት ለመጠበቅ ነው መሆኑን ጠቅሰዋል። ይህ በከፊል እውነት ሊሆን ይችላል። ግን በተመሳሳይ መንግስት ዲፕሎማቶች ችግሮች ወዳሉባቸው ቦታዎች ሄደው እንዳይጎበኙና ለመንግስቶቻቸው የኢትዮጵያ መንግስትን ሊያሳፍር የሚችል ዘገባን እንዳያቀርቡ ለማረጋገጥ ሲባል የተደረገ ነው። በተመሳሳይ ግን የኢትዮጵያ መንግስት የውጭ ጎብኚዎችን ጉዞ አልገደበም። ይህ ተጻራሪ ሁኔታዎችን ይፈጥራል። ምክንያቱም ዲፕሎማቶች ከአዲስ አበባ ውጭ ከ40 ኪሎ ሜትር በዘለለ ሳያሳውቁ ያለ ፍቃድ ለመንቀሳቀስ አይችሉም ተብሎ ግን የውጭ ጎብኚዎቹን ያለ ፍቃድ መንቀሳቀስ ይችላሉ ማለት መንግስት እንደሚለው የውጭ ዜጎቹን ደህንነት እጠብቃለሁ ከሚለው ጉዳይ ጋር የማይጣጣም ይመስላል። አዲሱ የአስቸኳይ ጊዜ አዋጅ አፈጻጸም መምሪያ ቁጥር ሁለት ይዞ የመጣው ሌላ ማሻሻያ የጸጥታ አካላት በራሳቸው ላይ ጥቃት ስትሰነዝርባቸው ራሳቸውን ለመከላከል እርምጃ መውሰድ እንደሚችሉ፣ በብርበራ ወይም በፍተሻ ወቅት ማንኛውም የሕግ አስከባሪ የመስሪያ ቤቱ መታወቂያ ማሳየት፣ ለምን ብርበራ እንደሚያካሄድ ምክንያቱን ማስረዳት፣ ከፖሊስ ወይም ከማህበረሰቡ በታዛቢነት እንዲሳተፉ የማድረግና ከብርበራ በፊትም ወይም በኋላ የሚገኙትን ምስጢሮች ለመጠበቅ ግዴታ እንዳለባቸው አቅፎ እንደያዝ atosiraj fagesa tanagroa